the voice of America. ዩናይትድ ስቴትስ የጠቅላይ ሚኒስትር ዶክተር አብይ አህመድን የመቶ ቀናት ክንውኖች አድንቃለች። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር እንዳሉት ጠቅላይ ሚኒስትሩ አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል፤ ጠቃሚ እርምጃዎችንም ወስደዋል። እስክንደር ፍሬው ተጨማሪ ዘገባ ልኳል። የጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ መቶ ቀናት በዩናይትድ ስቴትስ እይታ። መጋቢት 24 2010 በፓርላማ ቃለ መሐላ ፈጽመው ኢትዮጵያን የመምራት ኃላፊነት የተረከቡት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ኃላፊነት መቶ ቀናት የደፈኑት ባለፈው ሰሞን ነው። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነርም ከቀናት በኋላም ቢሆን የሀገራቸውን ግምገማ አስቀምጠዋል። ዩናይትድ ስቴትስና ኢትዮጵያ በሰብአዊ መብትና በዲሞክራሲ ጉዳዮች በመደበኛነት የሚመክሩበት መድረክ ዛሬ በውጭ ጉዳይ ሚኒስቴር ተካሂዷል። አምባሳደር ሬነር የጠቅላይ ሚኒስትር ዶክተር አብይ አህመድን መቶ ቀናት በተመለከተ የተናገሩትም ይህንን አጋጣሚ በመጠቀም ነው። ጠቅላይ ሚኒስትሩ በመቶ ቀናት ያከናወኑት ተግባር ከፍተኛ መሆኑንም ነው ያብራሩት። እንዲህ አሉ አምባሳደሩ። በመጀመሪያዎቹ መቶ ቀናት ጠቅላይ ሚኒስትሩ አስደናቂ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል ለኢትዮጵያ መንግስትም ሰብአዊ መብትን እንዲያከብር አሳታፊ የሆነ የፖለቲካ ምህዳርም እንዲፈጠር የሚያስችል አመራር ሰጥተዋል። እሳቸውና ባልደረቦቻቸው ወደዚህ የምክክር መድረክ የመጡት በእነዚህ ለውጦች ከመቼውም ጊዜ በላይ ተደንቀውና ተነቃቅተው መሆኑንም አምባሳደር ሬነር ገልጸዋል። እስካሁን ሲወሰዱ ያየናቸው እርምጃዎች አስደናቂና የሚወደሱ ናቸው ነው ያሉት አምባሳደሩ። ነገር ግን እነዚህ ወደፊት ከሚወሰዱ በርካታ እርምጃዎች የመጀመሪያዎቹ እንደሆኑ ዶክተር አብይ ራሳቸው መናገራቸውን አምባሳደሩ አስታውሰዋል። አምባሳደሩ እንዳሉት እነዚህን እርምጃዎች ወደ ተግባር መለወጡም ሌላው ቁልፍ ተግባር ነው። ይህ ሂደት የሚሳካው ከኢትዮጵያ ከመጣና በኢትዮጵያውያን በራሳቸው ከተመራ ብቻ መሆኑንም አምባሳደሩ ገልጸዋል። ፈተናዎች ሊኖሩ እንደሚችሉ በማስታወስ ጭምር የወዳጅ አገራት ድጋፍ አስፈላጊ የሚሆነው ከዚህ አንጻር መሆኑንም ጠቁመዋል። ከዚህ አንጻር ደግሞ ዩናይትድ ስቴትስ ድጋፍ ለማድረግ ዝግጁ መሆኗን አረጋግጠዋል። ባለፉት በርካታ ወራት የሰማናቸውን ግቦች ለማሳካት የምትሰሩትን ለመደገፍ የዩናይትድ ስቴትስ መንግስት ያለውን የማይናወጥና እውነተኛ ቁርጠኝነት ልገልጽላችሁ እወዳለው ነው ያሉት። ኢትዮጵያ በፈጣንና አጠቃላይ ለውጦችና መሻሻሉ ውስጥ መሆኗንም የአሜሪካው አምባሳደር በንግግራቸው መንደርደሪያ ላይ ተናግረዋል። እነዚህ መሻሻሎች ደግሞ በፖለቲካዊ አስተዳደርና በሰብዓዊ መብት የታዩትን እንደሚጨምሩ ጠቁመዋል። በሰብዓዊ መብትና በዲሞክራሲ ላይ የሚያተኩረው የዩናይትድ ስቴትስና የኢትዮጵያ የምክክር መድረክ ከዚህ በፊት የተካሄደው እንደ አውሮፓውያን አቆጣጠር በታህሳስ 2016 እንደነበር ታውቋል። በዛሬው የምክክር መድረክ ላይ በዩናይትድ ስቴትስ በኩል ከአምባሳደር ሬነር በተጨማሪ ከዋሽንግተን የመጡት በውጭ ጉዳይ መስሪያ ቤት የዲሞክራሲና የሰብዓዊ መብት ቢሮ ረዳት የውጭ ጉዳይ ሚኒስትር ስኮት ቡስቢ እንዲሁም ሌሎች ባልደረቦቻቸው ተገኝተዋል። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱና ሌሎች የሥራ ኃላፊዎች ተሳታፊ ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ